ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን በሳምንቱ ስለ ኢትዮጵያ የተጻፉ የተወሰኑ ጽሑፎችን ጨምቆ ያቀርባል። ኢጣሊያ ኢትዮጵያን ይቅርታ ጠየቀች፣ የኢትዮጵያ አየር መንገድ በነዳጅ ዘይት ውድነት ምክንያት ችግር እንደገጠመው አስታወቀ፣ የኢትዮጵያ መንግሥት የእርሻ መሬት ንግዳዊ ማድረጉን እያፋጠነ መሆኑ ተገለጸ፣ የሚሉት ርዕሶች ነው ዛሬ የምንመለከተው። የኢትዮጵያ ሰራዊት ኤርትራ ውስጥ በሚገኙ ወታደራዊ ኢላማዎች ላይ ያደረሰውን ጥቃት ተከትሎ ባለፈው ሳምንት የኢጣሊያ የውጭ ጉዳይ ሚኒስቴር ኢትዮጵያን ያወገዘ ቢሆንም የኢጣሊያ መንግሥት በመግለጫው ተጸጽቶ የኢትዮጵያን መንግሥት ይቅርታ መጠየቁ ተሰማ ሲል ሪፖርተር ጋዜጣ ዘግቧል። የሪፖርተር ምንጮች እንደገለጹት በኢትዮጵያ የኢጣሊያ አምባሳደር ሬንዞ ማሪዮ ሮሶ የውጭ ጉዳይ ሚኒስቴር ድረስ ሄደው የኢትዮጵያን መንግስት የቅርታ መልእክት አቅርበዋል። የኢጣሊያ የውጭ ጉዳይ ሚኒስቴር ለኢትዮጵያ አቻው በላከው ደብዳቤ የኢጣሊያ መንግስት ከኢትዮጵያ ጋር ያለውን የሁለትዮሽ ግንኙነት አጥብቆ እንደሚቀጥል፣ በአገሮቹ መካከል ያለው የወዳጅነት መንፈስም እንደሚጠናከር ገልጿል ይላል በሪፖርተር ጋዜጣ ላይ የወጣው ጽሁፍ። ባለፈው ሳምንት የወጣው የኢጣሊያ መግለጫ የኢትዮጵያ መንግስት በኤርትራ ግዛት ላይ የፈጸመውን ጥቃት የኮነነ ሲሆን ሁለቱም ሀገሮች አካባቢውን ከመበጥበጥ ድርጊታቸው እንዲታቀቡ ያስጠነቅቃል። ነገር ግን ይህ መግለጫ ከኢጣሊያ የውጭ ጉዳይ ሚኒስቴር ድረገጽ ላይ ወዲያውኑ ተነስቷል። የኢትዮጵያ የውጭ ጉዳይ ሚኒስቴር የኢጣሊያን መግለጫ አድላዊና ትክክለኛ ያልሆነ ሲል አጣጥሎት ነበር በማለት ሪፖርተር ጋዜጣ ባለፈው ረቡዕ ባወጣው ዘገባ ጠቁመዋል። የነዳጅ ዘይት ዋጋ በዓለም አቀፍ ደረጃ በመናሩ የኢትዮጵያ አየር መንገድ ካለፉት አምስት ወራት ወዲህ ለነዳጅ ዘይት የሚያወጣው ወጪ ካለፈው ዓመት ጋር ሲነጻጸር ከሞላ ጎደል እጥፍ እንደደረሰ የአየር መንገዱ አስተዳደር ገልጾ በአየር መንገዱ ላይ ጫና ማሳደሩን ባለፈው ሳምንት አምኖ ተቀብሏል ሲል አዲስ ፎርችን ጋዜጣ ዘግቧል። ይህ የሆነውም በዛኑ ጊዜ የአየር መንገዱ አጠቃላይ ገቢ በግማሽ ከፍ ባለበት የኤቪየሽን ማህበረሰብን ባስገረመ ሁኔታ በጨመረበት ወቅት እንደሆነ የአየር መንገዱ አስተዳደር ባወጣው መግለጫ መጥቀሱን ፎርችን ጋዜጣ አውስቷል። በነዳጅ ዘይቱ መወደድ የተጎዳው የኢትዮጵያ አየር መንገድ ብቻ ሳይሆን በዓለም አቀፍ ደረጃ መሆኑን መግለጫው ሲያብራራ ካለፉት ስድስት ወራት ወዲህ ስድስት አየር መንገዶች እንደተዘጉ ማስገንዘቡን አዲስ ፎርችን ጋዜጣ ጠቅሷል። የዓለም የኤቪየሽን ኢንዱስትሪ በዓለም አቀፍ ገበያ ከፍተኛ የነዳጅ ዘይት ዋጋ የገጠመው ኢራን ከዩናይትድ ስቴትስ ከአውሮፓ ሕብረትና ከእስራኤል ጋር ባላት የኒክሌር ጥብ ምክንያት በተፈጠረው የፖለቲካ ሽኩቻ እንደሆነ አዲስ ፎርችን ጋዜጣ አስገንዝቧል። በምዕራብ ኢትዮጵያ መሬት ለንግድ እርሻ መስጠቱ ተቃውሞ ቢኖርበትም የኢትዮጵያ መንግሥት በምዕራብ ኢትዮጵያ የንግድ እርሻ መሬትን ለውጭ መዋዕለ ነዋይ አፍሳሾች ማዘጋጀቱን ለማፋጠን መሬት የማጽዳትና መሠረተ ልማት የመዘርጋት እቅድ እንዳለው ማስታወቁን ብሉምበርግ ድረገጽ ገልጿል። ከሱዳን ጋር በሚዋሰኑት ጋምቤላና ቤኒሻንጉል ክልሎች 1000 ሄክታር የሚሆን መሬት ኢላማ እንደተደረገ በኢትዮጵያ የእርሻ ሚኒስቴር የእርሻ መዋለ ንዋይ ክፍል ዳይሬክተሬት ስራ አስኪያጅ አቶ ኢሳያስ ከበደ ገልጸዋል። መንግስት መሬቱን የማጽዳትና የማልማት ኃላፊነት በመውሰድ መስኖን፣ የኤሌክትሪክ መብራትን፣ የስልክ መስመርንና ንጹህ የመጠጥ ውሃን ያቀፈ መሰረተ ልማት ከዘረጋ በኋላ የሚገባውን ዋጋ በመጠየቅ ለመዋለንዋይ አፍሳሾች እንደሚያስተላልፍ አቶ ኢሳያስ ገልጸዋል። መንግሥት መሬቱን ራሱ አዘጋጅቶ ለማቅረብ የወሰነው የሞዓለ ንዋይ መዳቢዎች ስራ መንግስት በሚፈልገው ፍጥነት ለመራመድ ባለመቻሉ እንደሆነ የእርሻ ሞዓለ ንዋይ ክፍል ዳይሬክተሬት ስራ አስኪያጅ አቶ ኢሳያስ ከበደ እንዳስገነዘቡ ብሉምበርግ ድረገጽ ጠቁሟል። ለንደን ያለው የውጭ ሀገራት ልማት ተቋም እንደሚለው ከዓለም አምስተኛዋ የምግብ እርዳታ ተረካቢ የሆነችው ኢትዮጵያ ካለፉት አራት ዓመታት ወዲህ አራት መቶ ሺህ ሄክታር የሚሆን መሬት ለሞዓለ ንዋይ መዳቢዎች እንዳከራየች ከተከራዮቹ መካከል ሳውዲ ስታር የእርሻ ልማት ኩባንያ እንደሚገኝባቸው ከመሬቱ ከሚገኘው አብዛኛው ምርትም ወደ ውጭ እንደሚላክ ድረገጹ ጠቅሷል። መንግሥት በኢትዮጵያ ካለው አጠቃላይ 110.4 ሚሊዮን ሄክታር መሬት 3.6 ሚሊዮን ሄክታር የሚሆነውን የመሬት ባንክ በሚል ለንግዳዊ ልማት የመደበ ሲሆን ስፋቱን ከፍ ሊያደርገው እንደሚችል አቶ ኢሳያስ አውስተዋል። ኦክለንድ ኢንስቲቱት የተባለው በካሊፎርኒያ የሚገኝ ተቋም የኢትዮጵያዊ መሬት ማከራየት ፕሮግራም ወደ ሰብአዊ መብት ረገጣ አምርቷል። በጋምቤላና በደቡብ ክልል ከአንድ ሚሊዮን በላይ የሚሆኑ ሰዎች በግዴታ በሌላ ቦታ እንዲሰፍሩ ተደርጓል ይላል። የኢትዮጵያ መንግሥት ግን ማንኛውም ከመዋዕለ ነዋይ ጋር የተያዘ የሰፈራ ፕሮግራም በውዴታ እንጂ በግዴታ ላይ የተመሠረተ አይደለም በማለት የሰብአዊ መብት ረገጣውን ክስ አስተባብሏል ሲል ብሉምበርግ ድረገጽ አስነብቧል። ንግዳዊ እርሻውንና ነዋሪዎችን በሌላ መንደር ማስፈሩን የሚቃወሙ ሰዎች በመጋቢት ሶስት ቀን ከጋምቤላ ከተማ 20 ኪሎ ሜትር ርቆ በሚገኝ ቦታ 19 ተማሪዎችን ተኩሰው ገድለዋል ሲሉ የፌዴራላዊ ጉዳይ ሚኒስትር ሽፈራው ተክለ ማርያም መግለጻቸውን የኢትዮጵያ የዜና አገልግሎት ጠቅሷል ይላል። በሕዝብ ብዛት ከአፍሪቃ ሁለተኛዋ በሆነችው ኢትዮጵያ በጋምቤላ የሚኖሩት አኟኮችና ኑዌሮች የእርሻው ኢንዱስትሪ ልማት መስፋፋት ተጠቃሚ ይሆናሉ። ውሎ አድሮ በሰላሳና በአርባ ዓመታት ውስጥ ኢትዮጵያ የመካከለኛ ገቢ ሀገር እንድትሆን ያለው ራዕይ ተቋዳሽ ይሆናሉ ሲሉ የፌዴራላዊ ጉዳይ ሚኒስትር ሽፈራው ተክለማርያም እንዳስረዱ ብሉምበርግ ድረገጽ ዘግቧል። አድማጮች፣ የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ ነው።